ኢትዮጵያ ስድስተኛውን ሀገራዊ ምርጫ ለማካሄድ በዝግጅት ላይ ትገኛለች። በአንድ በኩል ይህንን ዲሞክራሲያዊ ክንውን ለማሳካት እየሰራች ያለችው በተለያዩ ፈተናዎች ውስጥ እያለፈች መሆኗም ይታያል። የዚህች ሀገር ዜጎች ተስፋና ስጋቶች ምንድን ናቸው? የአሜሪካ ድምጽ ራዲዮ ዘጋቢ በተለያዩ ሙያዎች ላይ የተሰማሩ ሰዎችን አነጋግረዋል። ለዛሬው ደግሞ ከሐዋሳ ከተማ ነዋሪዎች የተሰበሰበ አስተያየት እናስደምጣችኋለን። ዮናታን ዘብዴዎስ ነው ያሰናዳው። እኛ ኢትዮጵያውያን በሚል ጥቅል ርእስር ቪኦኤ በተለያዩ ከተሞች በተለያዩ የስራ መስክ የተሰማራው ኢትዮጵያውያን ከምርጫው ጋር የተያያዙ ጥያቄዎችን ጠይቋቸዋል። ዛሬም በሐዋሳ ከተማ የሚገኙ ሁለት ዜጎች ተጠይቋል። ሲሳይ ደበበ እባላለሁ የምኖረው በሲዳማ ክልል በሐዋሳ ከተማ ነው። በጫማ ማደሻ ና መስሪያ ላይ ነው የምተዳደረው። በዝና ዘነበው ውሪሶ ይባላል የምኖረው ሐዋሳ ከተማ ውስጥ ነው። በፊት ሆቴል ውስጥ ሰራ ነበር፣ ቡና ቤት ውስጥ ሰራ ነበር። አሁን ሻይ ቡና ለመስራት ነው የወጣው። ለሁለታቸውም የቀረበላቸው ጥያቄዎች ተመሳሳይ ቢሆንም የሚሰማቸውን የተለያየ ምላሽ ሰጠውናል። ስጋት ተስፋቸውና ምኞታቸውን ነግሮናል። እኛ ኢትዮጵያውያን በሚል ጥቅል ርዕስ ስር የቀረበው የመጀመሪያው ጥያቄ ለእርስዎ ኢትዮጵያዊ መሆን ምን ማለት ነው? ወጣት ሳይና ወይዘሮ በዝና በተከታታይ ምላሻቸውን ሰጠውናል። ለእኔ ኢትዮጵያዊ መሆን ማለት የዚችን ምድር የሰው መገኛ ሀገር በመሆኗ ልዩ ኩራትና ደስታ ይሰማኛል። ከኢትዮጵያ መፈጠሪም ደስተኛ ደስታ ይሰማኛል። ኢትዮጵያዊ መሆን ማለት ለእኔ እንዴት አርጌ ላገላለጽ በሚከብድ አይነት ነው የጠየቀኝ። ኢትዮጵያዊ መሆን ለእኔ ሁሉን ነገር መሆን ነው ስልህ፣ ደግሞ ኢትዮጵያዊ ከሆንክ የተቸገረን ትረዳለ። ኢትዮጵያዊ ከሆንክ የተራበን ታበላለ። የታመመን ሰብስበ ታሳክማለ፣ ታስታምማለ። በድሮው ነው እየነገርኩ ያለው። አንተ ሳት በላ የተራበን ታበላለህ። ያለህንም የፈለገ ሰልፊሽ ብትሆን ራስ ወዳድ ብትሆን ያለህን አካፍለህ ታበላለህ። ሳልበላ አላበላም ብትል ነው እምልህ። አሁን ግን የኢትዮጵያዊነት የለም። የየለት ፈተናዎት ምንድን ናቸው? የሚለው ጥያቄ ደግሞ ሁለተኛው ነበር። እንቅስቃሴ ነው። በሞተር ነው የሚሄደው። በፊት በዊልቸር ነበር፣ አሁን በሞተር ነው የሚሄደው። መግቢያና መውጫ መንገዶች አንዳንዴ አይመቹኝም። ትልቁ ፈተና እነሱ ናቸው። የለት ፈተና የየለቱ ፈተናዎች ም በእንዴት አይነት ልግለጽልህ? ህይወት በአጠቃላይ ኢትዮጵያ ውስጥ ፈተና ናት። ለመናገር ቃላቶች ያጥራሉ። በአጠቃላይ ማለት ነው ኢትዮጵያ ውስጥ ላይፍ ከባድ ነው። የየለቱ ፈተናችንን ካወራ ነው ብታወራው ይሰፋል ከሚል አንጻር ነው። በሁለት አመታት ውስጥ አገሮት የት ደርሳ ማየት ይፈልጋሉ የሚለው ለስሳይና ለበዝና የቀረበላቸው ሶስተኛ ጥያቄ ነበር። አገሬ እንግዲህ በልጽጋና እስከ ሁለት አመት በልጽጋ የሰው ልጆች በዘር መከፋፈል ጠፍቶ በሰላማዊና በክብር የምኖሩበት ይሄ ሆኖ ማየት ፈልጋለሁ፣ ምኞቴ ነው። ቢያንስ ከትልልቆቹ ሳይሆን መካከለኛ ከሚባሉት መካከለኛ ያኗኗር ሁሉን ነገር አላቸው የሚባሉ መካከለኛ ከሚባሉት ደረጃ ብትደርስልኝ ደስ ይለኛልን በልቼ ጠጥቼ በልተው ጠጥተው ረሃብ ጠፍቶ መታረዝ ጠፍቶ መታመም ጠፍቶ እግዚአብሔር በቀና ሁኔታ ሁሉን ነገር አድርጎላት የተሻለ ነገር ላይ ደርሰ ባያት ደስ ይለኛል። ላ መንግስት ችግሮትን ለመፍታት ምን ማድረግ የሚችል ይመስሎታል? በማለት ለቀረብላቸውም ጥያቄ ምላሽ አላቸው። መንግስት እንግዲህ ችግሬን አይቶ አካል ጉዳተኛ እንደመሆኔ መጠን ስራዬን አይቶ አበረታቶ ድጋፍ አድርጎልኝ ከዚህ የበለጠ እንዲሰራ ያመቻችልኛል ብዬ ያስባል። መንግስት ወርዶ ካየ ብዙ ነገር አለ መስሎ ገብቶ ኢንፎርሜሽን ከተለያየ አይነት ዳይሬክሽን ሰብስቦ ነው ትግል ሲያደርግ የነበረ። ግን ይሄ አሁን ቀጥታና ቀጥታ የሚበሉት ማን ናቸው? የሚጠጡት ማን ናቸው? ፖሊስ፣ የህግ አካላት የህግ አካላት ናቸው። ህዝቡን መርዳት የማይችል ስራ እየሰሩ ያሉት ይህንን ነው የምልህ። አገሮት ስላለችበት ሁኔታ የማይወዱት ምንድን ነው? አምስተኛው ጥያቄያችን ነበር። አሁን ባለችበት ሁኔታ የማልወደው መፈናቀል፣ ዘረኝነት እና ጥላቻ እና የሰው መሞት አልወደውም። በጣም ያስጠላል። መንግስት እንግዲህ ችግሩን አይቶ ህዝቡን አወያይቶ ትንሽ ትልቅ ሳይል ሁሉንም ህዝቡን አወያይቶ ወደ ቀደመ ሁኔታ ዘረኝነት ጠፍቶ ወደ ጥሩ ሁኔታ የምንመጣ ባደርግ ምኞቴ ነው። ህብረት ማጣታችን ጠቅላይ ሚኒስትር ቢሆኑስ የመጀመሪያ ውሳኔው ምንድን ነው ተብሎ ለሳይናም ለበዝና ለቀረበላቸው ጥያቄ የሚከተለውን ነገሮናል። ጠቅላይ ሚኒስትር ቢሆን መጀመሪያ ህዝቡን እተዋወቃለሁ፣ ችግራቸውን አወያያለሁ፣ ችግራቸውን በተቻለ መጠን ለመፍታት ጥረት አደርጋለሁ። ከዚህ ምርጫ በኋላ አገራችንን አበልጽገን ትንሽ ትልቁ ተከባብሮ በጥሩ ሁኔታ እንዲኖሩ፣ አገራችን እንድትበለጽግ አደርጋለሁ። አንድነትን ማስተማር ህዝቡን አንድነትን ማስተማር ህብረትን ማስተማር የተራበ የሚበላበትን የታረዘ የሚለብስበትን የተጠማ የሚጠጣበትን አንድ ሆኖ ሁሉ አብሮ በልቶ ጠጥቶ ውሎ የሚገባበትን መንገድ ማሳየት ህዝቡን ያን ማድረግ። ለህዝቡ የፖለቲካ መሪዎት ሊኖራቸው የሚገባው በጎ ጎኖች ምንድናቸው ለሚለው የመጨረሻ ጥያቄም ይህንን ብለዋል። ፖለቲካ መሪዎች የምኖራቸው በጎ ጎነች ህዝባቸውን የሚወዱ ለሀገራቸው የማስቡ እና እቺን ሀገር የማሻግሩ በሆኑ ህዝቡን እርስ በርስ እንድጣሉ ባያረጉ፣ መልካም እና ቅን የሆኑ ለሀገራቸው ሀሳቢ እንደሆኑ ይመኛሉ። እኔ ልክ ነኝ የሚለውን ወደ ጎን ትተው እኛ ልክ ነን የሚለውን ሁሉም እኮ ያወራል አደርጋለሁ ብሎ ነው ሁሉም የሚመጣው። እገሌ ልክ አይደለም፣ ኢህአዲግ ልክ አይደለም፣ እንትን ብልጽግና ልክ አይደለም፣ እንትና ልክ አይደለም፣ ያ አይደለም። ወሬው አሁን ልክ የሆነውን የሚያውቅ መድኃኒዓለም ብቻ ነው። ፈጣሪ የፈጠረን አምላክ ብቻ ነው ልክ የሆነውን የሚያውቅ። ስለዚህ ማድረግ የማይችሉትን ነገር እናደርጋለን ብለው ባይዋሹን ደስ ይለናል። ይነጋል። ገባህ አይደል? ለእነሱም ሰጥተን እናያለን እኮ። ለአሜሪካ ድምጽ ራዲዮ፣ ዮናታን ዘብዲዎስ አዋሳው።